You're with SBS Radio. Find more great stories in your language at sbs.com.au. ወደ ዝርዝር ዜናዎቹ ከመምራታችን በፊት ርዕሰ ዜናዎቹን እናስቀድማለን። አውስትሬልያ በጃፓን ላይ የጣለችውን የጉዞ ማስጠንቀቂያ አድሰች የአየር ንብረት ለውጥ ዋነኛ የፖለቲካ ፓርቲዎችን እያሻኮተ ነው የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። አውስትሬሊያ የኮሮና ቫይረስ መስፋፋትን ተከትላ ጃፓን ላይ ጥላ የነበረውን የጉዞ ማስጠንቀቂያ አደሰች። የጉዞ ማስጠንቀቂያው መንገደኞች ጤንነታቸውን በየጊዜው እንዲቆጣጠሩና የጃፓን ባለሥልጣናትንም የጤና ምክሮች እንዲከታተሉ አሳስቧል። በአሁኑ ወቅት 47 አውስትራሊያውያን የቫይረሱ ተጠቂ ሆነው ጃፓን ውስጥ የሕክምና እርዳታ እያገኙ ሲሆን መቶ ሰባዎቹ ከዳይመንድ ፕሪንስስ ክሩዝ መርከብ ዮኮሃማ ላይ ወርደው ወደ አውስትሬሊያ መጥተዋል። የአውስትሬሊያ ዋና የሕክምና ኃላፊ ብሬንደን ማርፊ አገሪቱ ለዓለም አቀፍ የቫይረሱ መስፋፋት ዝግጁ መሆኗን ሲገልጡ አውስትሬሊያ ውስጥ ማህበረሰብ ዘንድ የቫይረሱ መተላለፍ የለም። በአሁኑ ወቅት ሰዎች ስጋት ሊገባቸው አይገባም። ዓለም አቀፍ መስፋፋቶችን አስመልክቶ ብቁ ግንዛቤ አለን። አደጋውንም እንዳገር ለመከላከል ተነሳስተናል። የሉላዊ ወረርሽኝ እቅድ አዘጋጅተናል። በወቅቱ ያለንንና ለረጅም ጊዜ ለኢንፍሉዌንዛ ንድፈ ነው ያለውን ፕላን ተመርኩዘን ለማናቸውም ሁነት እንደ አገር ስንዱነን ብለዋል። ከቻይና ዳርዊን ከገቡት ውስጥ ሰባቱ ለቫይረሱ ጥቃት የተጋለጡ ሲሆን ስድስቱ ወደ መኖሪያ ክፍለ አገራቸው ሲሄዱ ሰባተኛው ሰው ዛሬ ፌብርዋሪ 24 ወደ መኖሪያ ክፍለ አገራቸው ተልከዋል። የተቀሩት የክሩዝ መርከብ መንገደኞች ሐዋርድ ስፕሪንግ ውስጥ ለሁለት ሳምንታት ለሕክምና ክትትል ይቆያሉ። ይህ በእንዲህ እንዳለም ጣሊያን ውስጥ የቬኒስ ካርነቫል በሁለት ቀናት እንዲቀነስ ባለሥልጣናት ትዕዛዝ አውጥተዋል። ጣሊያን 152 የኮሮና ቫይረስ ተጠቂዎች አሏት። ያም ከአውሮፓ አህጉር ትልቁ የቫይረሱ ተጠቂዎች ቁጥር ነው። ቱርክ፣ ፓኪስታን፣ አፍጋኒስታንና አርሜኒያ ድንበሮቻቸውን በኢራን ላይ ዘግተዋል። ኢራን ውስጥ በኮሮና ቫይረስ ሕይወታቸው ያለፈው ሰዎች ቁጥር ስምንት የደረሰ ሲሆን ከቻይና ውጪ ቫይረሱ ከፍ ያለ ሕይወት የተቀጠፈባት አገር ሆናለች። 43 ዜጎቿም በቫይረሱ ተጠቅተዋል። በቀጣይነት ደቡብ ኮሪያ ሰባት ሰዎቿ በኮሮና ቫይረስ ሕይወታቸው ያለፈ ሲሆን 760 በሕመሙ ተጠርጥረው የሕክምና ክትትል በማድረግ ላይ ይገኛሉ። በሌላም በኩል ቻይና የኮሮና ቫይረስን ለመክላት 21.4 ቢሊዮን ዶላርስ መድባለች። ቻይና ውስጥ በትናንትና ውለት እሁድ ፌብርዋሪ 23 97 ሰዎች ሕይወታቸው ሲቀጠፍ በጥቅሉ የሟቾች ቁጥር 150 ደርሷል። ሆኖም በቫይረሱ ተጠርጣሪ ሆነው ሕክምና ሲከታተሉ የነበሩ ሰዎች ቁጥር ከ648 ወደ 409 ዝቅ ብሏል። በጠቅላላው በኮሮና ቫይረስ ሕይወታቸው ያለፈ ሰዎች ቁጥር 2592 ሲሆን 7150 ሰዎች የቫይረሱ ተጠቂ መሆናቸው ተረጋግጧል። የሌበርን በ2050 ዚሮ የአየር ብክለት ፖሊሲ ተከትሎ ዋነኛ ፓርቲዎች በአየር ንብረት ለውጥ ፖሊሲ ላይ ፍልሚያ እየገጠሙ ነው። ይህን የሌበር ፖሊሲ አስመልክቶ የሊበራል ፓርቲ ኃላፊነት የጎደለው የወጪ ስሌትን ወይም የመጣኔ ሀብት ሞዴልን ያላካተተ ሲል ትችት ሰንዝሮበታል። በሌላ በኩል የግሪንስ ፓርቲ መሪ አደም ባንት በ2050 ዜሮ የአየር ብክለት እቅድ ሊዘገይ እንደሚችልና ከዚያ የቀደመ መርሃ ግብርን ግድ እንደሚል ሲናገሩ በ2030 ብርቱ እርምጃ ያስፈልገናል። ከከሰል ለመውጣት እቅድ ያሻናል። አዲስ የማዕድንና የታዳሽ ኃይል የሥራ ሽግግር ያስፈልገናል። የፖለቲከኞች የኮሪደር ሽኩቻ አያሻንም ብለዋል። የማሌዥያ ጠቅላይ ሚኒስትር ማህቲር መሐመድ የሥልጣን መልቀቂያ ደብዳቤያቸውን ለአገሪቱ ንጉሥ አቀረቡ። ይህ እርምጃቸውም የአዲሱን ጥምር መንግሥት ውዥቀት ውስጥ ከቷል። በሳምንቱ መጨረሻ ላይ ጠቅላይ ሚኒስትር ማህቲር ተተኪያቸው አድርገው የመረጧቸውን አንዋር ኢብራሂምን ያላካተተ ምክር ሲያደርጉ ነበር። አንዋር ኢብራሂም የአዲሱ መንግስት የፖለቲካ ድጋፍ ይኑራቸው አይኑራቸው በይፋ እስካሁን አልተገለጠም። ዜናውን ከማጠቃለላችን በፊት ርዕሰ ዜናዎቹን እናስቀድማለን። አውስትሬሊያ በጃፓን ላይ የጣለችውን የጉዞ ማስጠንቀቂያ አደሰች። የአየር ንብረት ለውጥ ዋነኛ የፖለቲካ ፓርቲዎችን እያሻኮተ ነው የሚሉት